ስደተኞቹ በተመዘገቡበት የስም ቅደም ተከተል እየተጠሩ ነው። በትልቁ የስደተኞች መጠለያ ውስጥ በሚገኝ ሜዳ ላይ በሺዎች የሚቆጠሩ ስደተኞች ልብስ ለመቀበል ተሰልፈው በመጠባበቅ ላይ ናቸው። አብዛኛዎቹ ከዓመታት አንስቶ ፍርሃትና ሽብር ከነገሰባት ከብሩንዲ ነው የመጡት። በናኪቫል የስደተኞች መጠለያ የዩጋንዳ መንግስት ተጠሪ ብራያና አካንኩንዳ እንደሚሉት ብዙዎቹ መያዝ ከሚችሉት ጥቂት ንብረት በስተቀረ ባዶ እጃቸውን ነው የተሰደዱት። እንደምታዩት ለወንዶች ለሴቶችና ለልጆች ልብስ እያደለን ነው። ይህ ከመላው ዓለም ለስደተኞች የተሰበሰበ እርዳታ ነው። ስጦታዎቹ በጥሩ ሁኔታ ላይ የሚገኙ ናቸው። ዛሬ ልብስ የምናድለው ለአምስት ሺህ ቤተሰቦች ነው። ተጨማሪ እርዳታ ያስፈልገናል። መጋዘናችን ውስጥ በቂ ልብስ የለንም። ብዙዎቹ ከሀገራቸው ሲሸሹ ጥቂት ልብሶች ብቻ ነው ይዘው የሚወጡት። ባለፈው ዓመት ዩጋንዳ የገባው ስደተኛ ቁጥር በሀገሪቱ ታሪክ ታይቶ የማይታወቅ ነው። በአሁኑ ጊዜ ወደ ግማሽ ሚሊዮን ያህል ስደተኞች በሀገሪቱ ከለላ እንዲሰጣቸው አመልክተዋል። በየቀኑ አንድ መቶ ስደተኞች ድንበር አቋርጠው ዩጋንዳ ይገባሉ። ከነዚህም ግማሽ ያህሉ ወደ ትልቁ የስደተኞች መጠለያ ናኪቫል ነው የሚመጡት። የናኪቫል የስደተኞች መጠለያ ደቡብ ምዕራብ ዩጋንዳ፣ ታንዛኒያ ድንበር አቅራቢያ ነው የሚገኘው። በአካባቢው መንደሮች የሉም። መሬቱ የመንግስት ነው። መንግስት ለስደተኛ ቤተሰቦች ጎጆ የሚቀልሱበትና ለእርሻ የሚሆናቸውን መሬት ያከፋፍላል። ይህ የስደተኞች መጠለያ ባለፉት 20 አመታት ወደ አነስተኛ ከተማነት ተቀይሯል። መጠለያው አሁን ከአንድ መቶ ሺህ በላይ ስደተኞችን አስጠልሏል። በየቀኑ ሀምሳ ስደተኞች ወደ መጠለያው ይገባሉ። ፒየር ካሪሙሙ ጃንጎ ባለፈው አመት ነበረ ከቡሩንዲ የተሰደደው ከባለቤቱና ከሶስት ልጆቹ ጋር። መጀመሪያ ወደ ሩዋንዳ ነበር የሄደው። ሆኖም የሩዋንዳው የስደተኞች መጠለያ በሰዎች የተጨናነቀ ስለሆነ ወደ ዩጋንዳ መጣ። እዚህ ስንመጣ ምንም አልነበረንም። ሆኖም ሌላው ቢቀር ዩጋንዳዎች እዚህ መቆየት ትችላላችሁ ብለውናል። ከምግብ በተጨማሪ ይህን አነስተኛ ቤት ለመስራት የሚያስፈልገንን ለጣሪያ የሚሆን የፕላስቲክ ሽፋንና የመሳሰሉትን አግኝተናል። ቤት መስራት ቀላል አይደለም። ከጭቃ ነው የሰራ ነው። የተሰጠን መሬት ሰፊ አይደለም። በዚህ የተነሳም አነስተኛ ቤት ሰርቼ በተቀረው መሬት ላይ ለምግብ የሚሆነንን ካዛቫ ተከልኩበት። እያንዳንዳችን በወር ሁለት ኪሎ አተርና አስራ ሁለት ኪሎ በቆሎ ብቻ ይሰጠናል። ጋኢቢ አታቦና። ዩጋንዳ እጅግ የላላ የሚባል የስደተኞች ፖሊሲ ነው ያላት። ወደ ሀገሯ ከሚመጡ ስደተኞች ሁሉም ማለት ይቻላል ከለላ ያገኛሉ። የዩጋንዳውን ፕሬዚዳንት ዩዌሪ ሙሴቬኒን ጨምሮ በርካታ ዩጋንዳውያን በ1970ዎቹና በ1980ዎቹ በተካሄደ የእርስ በርስ ጦርነት ምክንያት ስደተኞች ነበሩ። በዩጋንዳ የተባበሩት መንግሥታት የስደተኞች መርጃ ድርጅት ዩኤንኤችሲአር ተጠሪ ቻርሊ ያክሌ የዩጋንዳን የስደተኞች አያያዝ ሌላው ዓለምም በምሳሌነት ሊወስደው የሚገባ ልምድ ነው ይላሉ። የዩጋንዳ መንግሥት ለስደተኞች ጥበቃ በማድረግ በኩል ቸርነቱና እንግዳ ተቀባይነቱ ፍጹም የተለየ ነው። ስደተኞችን በመጠለያዎች ከማስተናገድ ይልቅ ለእነርሱ በተከለለ መንደር ቤት የሚሰሩበትና እህል የሚያመርቱበት መሬት ይሰጣቸዋል። ይህ የአፍሪቃ አገራት ብቻ ሳይሆኑ ሌላው የዓለም ክፍል ሊከተለው የሚገባ ትልቅ ምሳሌ ነው።